ሶስት የትግራይ ፓርቲዎች ህወሓት አሸባሪ መባሉን ተቃወሙ። ሳልሳይ ወያነ ባይቶናና ውድብ ናጽነት ትግራይ ባወጡት መግለጫ ህወሓት አሸባሪ መባሉ በትግራይ ህዝብና የትግራይ ተወላጅ ልሂቃን ላይ ጭፍጨፋ ለማካሄድ ታስቦ የወጣ የህግ ከለላ ነው ብለዋል። በጉዳዩ የፌዴራል ጠቅላይ አቃቢ ህግ ህዝብና ፓርቲ የተለያዩ ናቸው የወጣዋጅም ህወሓትን እና አባላቱን ብቻ የሚመለከት ነው እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው የሚል ምላሽ ሰጥተዋል። ሙልጌታ ጽብሃ ዝርዝር ዘገባ ልኮልናል። የትግራይ ክልል ብሔርተኛ ፓርቲዎች ፎረም አባላት የሆኑ ሳልሳይ ወያነ ትግራይ፣ ባይቶና እና ውድብ ናጽነት ትግራይ ባወጡት መግለጫ በትግራይ ህዝብ ላይ ላለፉት ስድስት ወራት የዘር ማጥፋት ዘመቻ ሲካሄድ ቆይተዋል ብለው በቅርቡ በኢትዮጵያ ህዝብ ተወካዮች ምክር ቤት የጸደቀው ህወሓት አሸባሪ ተብሎ መሰየምም ተቃውመዋል። መግለጫው አስመልክቶ ማብራሪያ የሰጡ የፎረሙ አባል ዶክተር ደጀን መዝገበም ህወሓት አሸባሪ ተብሎ በተሰየመበት ከፓርቲው ጋር የተግባር ወይም የሀሳብ መመሳሰል ያለው የሚል የተካተተ በመሆኑ በዚህም ማንኛውም የትግራይ ተወላጅና የክልሉ ተቋማት ላይ መንግስት የፈለገው ለማድረግ የሚፈቅድ በመሆኑ ነው የተቃወም ነው በማለት ገልጸዋል። ህወሓትን አሸባሪ ብሎ በመፈረጅ በትግራይ ህዝብ ላይ ሌላ የጥፋት ምዕራፍ እየተከፈተ ነው የሚል ነው። ይሄ ደግሞ እስካሁን ከተደረገው በላይ በጣም አደገኛ የሆነ በእያንዳንዱ ሰው ቤት ውስጥ ሊገባ የሚችል የጥፋት ድግስ እየተደገሰልን ያለው ነው። ይሄ ያልንበት ምክንያት ደግሞ ምንድን ነው? ቲፒኤልፍ ወይም ህወሀት እንደ ፖለቲካ ድርጅት ራሱ መመለስ ይችላል እኛ እያልን ያለ ነው። ግን ይህ ጉዳይ የፖለቲካ ጉዳይ ብቻ አይደለም፣ የቲፒኤልኤፍ ጉዳይ ብቻ አይደለም። በአስተሳሰብም በተግባርም ግንኙነት ያለው ነው የሚለው ከህወሀት ጋር ያለው አሸባሪ ነው ተብሎ ይጠየቃል ነው ስለዚህ ከህወሀት ጋር የታሪክ ግንኙነት አለው። የትግራይ ህዝብ ታሪኩ ነው ህወሀት ታሪክ፣ የትግራይ ህዝብ ታሪክ ነው፣ ታሪካችን ነው። ስለዚህ አስተሳሰብ ደግሞ አይለካም። የአስተሳሰብ ነጻነት ሰብአዊ መብት ነው። ለምን አሰብክ ተብሎ ሰው አይቀጣም በማንኛውም መንገድ። ስለዚህ በአስተሳሰብም በታሪክም ከቲፒኤልኤፍ ጋር ግንኙነት ካለ አንተ ወንጀለኛ ትሆናለህ፣ አሸባሪ ትሆናለህ የሚለው ነው። ፓርቲዎቹ በመግለጫቸው ይህ ውሳኔ የወሰኑት የሚኒስትሮች ምክር ቤት ይሁን የህዝብ ተወካዮች ምክር ቤት ህጋዊ አይደሉም የስልጣን ጊዜያቸውም ያለፈ ነው በማለት ከሰዋል። የትግራይ ህዝብም ያልተወከለበት ነው በማለት ነው የተናገሩት። ይህ ውሳኔ በክልሉ የተፈጠረው ችግርም በሰላማዊ መንገድ እንዳይፈታ ሆን ተብሎ የትግራይ ህዝብ ችግር ለማራዘም ነው በማለት ነው የተቃወሙት። ዶክተር ደጀን መዝገበ በሰጡት ማብራሪያ ይህ ውሳኔ በትግራይ ላይ የፖለቲካና የታሪክ እጥበት ለማካሄድ የተወሰነ በመሆኑ እንቃወመዋለን ብለዋል። የፖለቲካ ሕጽ የሚባለው ኢሳያስ ሲናገረው የነበረ ነገር አንደኛ፣ እሱን ታርጌት ያደረገ ይመስላል። የታሪክ እጥበት፣ የፖለቲካ እጥበት፣ የሌጋሲ እጥበት ለማድረግ ነው ይሄ። የሚችሉትን ገድለዋል፣ ዘርፈዋል፣ አውድመዋል። ግን በዚህ መልኩ ሊጨርሱ አልቻሉም። ህዝቡ ኢንቴንሽኑ የህጉ ኢንቴንሽን በጣም አደገኛና የምንቃወመው አጥብቀን የምናወግዘውም ጭምር ነው። የማንቀበለው ህወሓትን አሸባሪ ተብሎ መሰየም በትግራይ ህዝብ ላይ እልቂት ማወጅ በመሆኑ ህዝቡም ይህንን አውቆ እንዲቃወመውና ዓለም አቀፍ ማህበረሰብም እንዲያወግዘው ነው ይህንን መግለጫ ያወጣ ነው ብለዋል። በጉዳዩ ላይ የኢትዮጵያ ጠቅላይ አቃቢ ህግ የኮሚኒኬሽን ዳይሬክተር አቶ አወሉ ሱልጣን በሰጡት ምላሽ ህወሀት አሸባሪ ተብሎ ከመሰየሙ በፊት የህዝብ ተወካዮች ምክር ቤት ተቃውሞ ያለው በ48 ሰዓታት ለምክር ቤቱ እንዲያቀርብ ጠይቆ ነበር። ይህንን ተቃውሞ የዛኔ መቅረብ ይገባው ነበር ብለዋል። የትግራይ ህዝብና አንድ ፓርቲ የተለያዩ ናቸው። የወጣው አዋጅም ለህወሀትና አባላቱ ብቻ የሚመለከት እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው በማለት ነው የተናገሩት የትግራይ ህዝብ እንደ ማንኛውም ኢትዮጵያዊ ነፃነት ያለው መብት ያለው ጥቅሞ ሊጠበቅለት የሚገባ ህዝብ ነው። ፓርቲ ደግሞ የሚባላለ ህዝቡን የህዝብ መብት ለማስጠበቅ ብሎ ሲንቀሳቀስ የነበረ ስለዚህ፣ ፓርቲ የሚወሰደው እርምጃ ህዝብ ሊመለከት አይችልም። ህዝቡ የሚያነሳቸው በተነ ጥያቄዎች ፓርቲ ከፓርቲ ጋር ሚገናኛ ሁሉ በአሸባሪ ድርጅትነት ውሳኔው ሲወሰን የትግራይ ህዝብ በአሸባሪነት ለመሰረት ታስቡ ሊሆ ጥማችን ምንም የሚያጠራጠር

ሜምበሮች ብቻ ደግሞ በዲስካሪ ለማለት ነው። እነሱም ብቻ ለይቶ አሸባሪ ብሎ የሚሰይም ወይ ነው የሚፈርጅ እጅ መላውን የትግራይ ህዝብ ለመፈረጅ አላማው ያደረገ ፍረጃ አይደለም። አቶ አወል እንደተናገሩት በቀጣይ ፓርቲው በገንዘብና በሌላ መንገድ እንዳይደገፍና እንዳይጠናከር በሀገሪቱም ደህንነት ላይ ችግር እንዳያስከትል ተብሎ ነው የወጣው አዋጁ ብለዋል። በኮሮና ወረርሽኝ ምክንያት ምርጫ ማካሄድ ባለመቻሉ የህዝብ ተወካዮች ምክር ቤትና ያስፈጻሚው አካል ስልጣን እንዲረዘም ውይይትና ክርክር በማካሄድ በአብላጫ ድምፅ መወሰኑ የሚታወቅ ነው ብለው ህወሀት አሸባሪ ነው ብለው የወሰኑ የሚኒስትሮች ምክር ቤት ይሁን ፓርላማው ህጋዊነት እንዳላቸው የሚያሳይ ነው። ስለዚህ ክሱ ተቀባይነት የለውም ብለዋል። ለአሜሪካ ድምፅ ሙልጌታ አጽቡሃም መቀለም